አድማጮች የቁም ነገር ጨዋታው ገና አድሮ የጀመረ ይመስላል። ከአቶ ይልማ ጋር የምናደርገውን ቃለ ምልልስ እናስከትላለን። አቶ ይልማ አዳሙ የራዲዮ መጽሔት ታዳሚዎቻችን በተከታታይ በቀረቡ ስራዎቹ ያስታውሶታል። ከዚህ ቀደምም ለፕሮግራማችን እንግዳ አይደሉም። ሆኖም ረዘም ካለ ጊዜ በኋላ ነው እናመልሰን የምናገኘው። እንኳን ደህና መጡ። እንኳን ደህና ቆያችሁኝ አሉና አቶ ይልማ የባላንጣዎች ቡድን እያነጋገረ ነው። የአሜሪካን ያውም ወደ ሺህ ስምንት መቶ ስልሳዎቹ የሚወስድ ብዙ ዘመናት የዘለቀ ታሪክ ከዛሬ ጋር እንዲስማማ ተደርጎ የተጻፈ የሚመስል እርሶ ደግሞ ይበልጥኑ ወደ እኛ ጉዳይ እንዲያመራ አድርገው ጽፈውታል። በላኩልን እና ቀደም ብለን ባስተናገን ነው ጽሁፎ ላይ በስልጣን ላይ ያሉትና ለስልጣን የሚዘጋጁ መሪዎቻችን ይህን መጽሐፍ በጥሞና ቢያነቡ ምን ያህል ትምህርት ባገኙበታል። ለጠቅላይ ሚኒስትር አብይና በበጎም በጥርጣሬም ዙሪያቸውን ለተሰለፉት ሁሉ ቀበቶዬን አስሬም ቢሆን መጽሐፉን ገዝቼ ልላክላቸው የሚል ነገርም ዳርቶኝ ነበር ይላሉ። ጠቅላይ ሚኒስትሩና አንዳንድ አጋሮቻቸው አብረው ወዲህ ወደ ዩናይት ስቴትስ መጥተው ነበርና እርሶም ወዳሉበት ሎስ አንጀለስ ከተማ መጽሐፉ ደረሳቸው ይሆን? እንዲ ያገኙ ይሆን? ጫፉን ለማበረከት እድል አላገኘሁም። ምክንያቱም እንደምታውቀው ብዙ ግርግር ነበረ እና በዛ የጠርፊያ ሰዓት ውስጥ እነሱ ላይ ተጨማሪ ጫና ማድረግም አልፈለግኩም እና ተስፋ የማደርገው ወያም አንብበውታል ወይም ደግሞ በእናንተ ፕሮግራም አማካይነት ተምተውታል ብኝ ነው። የሀሳቡ ተካፋይ እንደሚሆኑ እርግጠኛ ነኝ አቶ ይልማ ይሄን ጽሑፍ በላኩልን ጊዜ ይልቁንም ደግሞ ፕሮግራማችን ባስተናገን ጊዜ ኢትዮጵያ ሁኔታ የጎላ የተለወጠበት ባይኖርም ከቀን ወደ ቀን ተስፋ የሚሰጠውም አጣብቅኝ ውስጥ የሚያስገባውም ሁኔታ ይበልጥ የጠነከረ ይመስላል። ግራ ና ቀኝና። ይህን ጽሁፍ በላኩልን ሰሞን የቦምብ ፍንዳታ ነበር፣ በሰኔ ወር አጋማሽ። አሁን ደግሞ በጅጅጋ የደረሰ የቅርብ ጊዜ አደጋ አለ፣ አንድ ሳምንት ሆኖታል። አገሪቱ ውስጥ ውጥረት ሰፍኖ ይታያል። በቀጥታ ወደ ዋናው ጉዳያችን ከማለፋችን አስቀድሞ ምን ይታዘባሉ? ዜና ሲከታተሉ ስለ አገሮ የሚያያቸው ሁኔታዎች የፖለቲካው ውጥረት ምን ይታዩታል? በእውነቱ እንደ ኢትዮጵያ ያለ ሀገር በተለይ ደግሞ የህዝብ ግንዛቤ ያላደገበት ሀገር ውስጥ ለውጥ ሲመጣ ሁልጊዜ ከለውጡ ጋር አንዳንድ ግፋቶች ይገጥማሉ። እና ሀገራችን እንደሚባለው ሳይደፈርስ አይጠራም። እና የመሪዎቹ ኃላፊነትና ብቃት የሚለካው በእንደዚህ አይነት የክራይሲስ ጊዜ ነው እና አብርሃም ሊንከንን ለምሳሌ አሁንም እንደገና ለአንሳውና እሱ የነበረበት ዘመን እንግዲህ ከዛሬ መቶ ሀምሳ አመት በፊት መሆኑ ነው። የሀገር አንድነት ጥያቄ ላይ የወደቅበት ጊዜ ነበር። የጦርነት ጨለማ ያንዣበበበት እና በኋላም ወደ ጦርነት የተገባበት ጊዜ ነበር እና አሜሪካን ከጥፋት ያዳናል። አሜሪካን ከዚህ ቀውስ እንድትወጣ ያደረገው የአብርሃም ሊንከን የመሪነት ብቃት ነው። እና አሁንም ቢሆን ጠቅላይ ሚኒስትር አብይ በብቁ ሰዎች እስከተከበቡ ድረስ እንደ አብርሃም ሊንከን፣ በብቁ የሚለውን ባሰምርበት ባደምቀው ደስ ይለኛል። ብቃት ላይ የተመሰረተ ካቢኔ ሊኖራቸው ይገባል፣ ለአማካሪዎች ሊኖራቸው ይገባል። እና ከዚህ ችግር ውስጥ እንደምንወጣ ምንም አልጠራጠርም። አያያዛቸው ጥሩ ነው። ወደፊትም ተጨማሪ እንቅፋቶች ይገጥሟቸዋል ያለ ጥርጥር። በጽናት መቆም አለባቸው። መንሽ ችግሮችን ቅደም ተከተል ደግሞ የማውጣት ብቃት ሊኖራቸው ይገባል። ይበልጥ ትኩረት የሚሰጣቸውን ጉዳዮች ቅድሚያ መስጠቱ ችግሮችን የመፍታቱን ያህል ወሳኝ ነው ነው የሚሉን እጅግ በጣም ወሳኝ ነው። ለምሳሌ የአሜሪካዊ የእርስ በርስ ጦርነት ጊዜ ሁለት አብይ ችግሮችና ወይም ችግሮች እንኳን ሳይሆን እንደ ቻሌንጅ የሚቆጠሩ ነገሮች ነበሩ። በመርህም ደረጃ ቢሆን አንደኛው ሀገርን አንድነትን የማስከበር ሁኔታ የሀገር አንድነትን የማስከበር ሁለተኛ ኮንስቲቱሽኑን የማያስከበር ይሹ። እነዚህ ሁለት ነገሮች ናቸው ያሉት። እና አብርሃም ሊንከን የትኛውን አስቀደመ? የአገር አንድነትን አገር አንድነትን ማስከበር አለብኝ። ሀገር አንድ ባልሆነችበት ባልተረጋጋችበት ሁኔታ ህገ መንግስት ምንድን ነው ፋይዳው? ህዝብ ከሌለ ህገ መንግስት የቱጋ ነው ሚናው ነው ህገ መንግስት? ያው ሰላም በሌለበት አንድነት በሌለበት አገር ጥሩ ህገ መንግስት ቢኖርህ ምን ለውጥ እርቁ ስለዚህ አገርን ማረጋጋት የእሱ አንዱ ዋናው ተቀዳሚ ተግባር እሱ ነበር እና ያን ለማድረግ በመቻሉ ጦርነቱን በድል አሸንፎ፣ ሳይፈልግ ነው ጦርነት ውስጥ የገባው። አሸንፎ የተረጋጋ ሁኔታ ሲመጣ የባሪያዎች ስርዓት አከተመ፣ የዲሞክራሲ አቋም ከምን ጊዜው የበለጠ ተጠናክሮ አሁን የምናየውንና አሁን የምንኖርበትን አለም ፈጠረ። ስለዚህ ቅደም ተከተልን የማወቅ ጉዳይ የአንድ መሪ ትልቁ ክህሎት ነው። ምክንያቱም አንድ ሺህ ችግሮች ነው አንድ ሺህ ችግሮች በአንድ ጊዜ ሁሉንም ለመፍታት አይችልም። ስለዚህ ቅድሚያውን ፕሮፌሰር ማነው? ቀጣ ዶክተር አብይ እንዲሆኑ አዲንክ በትክክለኛው አቅጣጫ ላይ ይሄዱ ይመስለኛል በዚህ ረገድ አቶ ይልማ የማኔጅመንት ባለሙያ ኖት፣ አሁን ያነሷቸው በዚህ መጽሐፍም በሚተረከው ውስጥ የአመራር ብቃት፣ የአስተዳደር ጉዳይ የጉዳዩ አንኳር ነው እና የጠቅላይ ሚኒስትር አብይ አስተዳደር ገና የስልጣን ወይም የኃላፊነታቸው ጅምር እንደመሆኑ ብዙ ፈተናዎችን ከሁኔታዎች ጋር ማዛመድ የሚጠይቀውን ያህል የፈተናዎቹ ድንገተኝነትና ጠባይ የሚሄዱበትንም አቅጣጫ በራሱ እንዳይቀይስ የሚያነጋግር ይመስለኛል። አሁን በጅጅጋ የተከሰተ ሁኔታ ጥርት ብሎ የወጣ ግልጽ የሆነ መረጃ የለም። ነገር ግን አሁን ባለበት ወደ ከፋ አዝማሚያ እንዳያመራ ምንድን ነው፣ በዚህ አይነት ጊዜ በመርህ ደረጃ በጽንሰ ሀሳብ ደረጃ ቅድም በሚያነሷቸው ጭብጦች ውስጥ የሚታየው በጣም ጥሩ ጥያቄ ነው። ይሄ የቀውስ ዘመንን የመቋቋም ችሎታ የምንለው ክራይሲስ ማኔጅመንት ብዙ ስልት የማገናዘብ ሁኔታ የችግሮቹን ስፋትና ጥልቀት የማየት ችሎታን ይጠይቃል። ክራይሲስ ማኔጅመንት ከባድ ነገር ነው። ሕግን አክብረህ እና ከዚህ በፊት የተነደፉ ፕሮሰሶችን የአሰራር ዘዴዎችን ተከትለ የምትወጣው ነገር አይደለም እና አሁን በጅጅጋ አካባቢ የተፈጠረው እና በአጠቃላይም ደግሞ በሶማሊያ ክልል የተፈጠረው ችግር እጅግ በጣም የተወሳሰቡ ለውሳኔ በጣም የተወሳሰቡ ሁኔታዎች ያሉበት ነው። እና አንዳንድ ጊዜ ሰዎች መረጃ አላገኘንም ሲሉ ሰማለሁ። እንደዚህ አይነት እርምጃም መወሰድ ነበረበት ለምን አልተወሰደም የሚሉ ሰማለሁ። ይህ አይደለም ዋናው። ያንን አካባቢ የማረጋጋት ያንን አካባቢ ህዝብ ሰላማዊ ኑሮ የማስተካከል ዓላማ እየተካሄደ እያለ በህዝቦች መካከል በጎሳዎች መካከል እዚው አካባቢ ያለውን የኃይል አሰላለፍ አገናዝቦ እርምጃ መውሰድ ያስፈልጋል። እዚህ ላይ ግብታዊነት ቦታ የለውም። እርግጠኛ ነኝ ከማንኛችንም የበለጠ የችግሩ ውስብስብነት የሚያስረዳ የሚያሳይ መረጃ ያላቸው እነሱ ናቸው እና እንዲሁ ከሩቅ ሆኜ ሳየው እነዚህን እያመዛዘኑ እየተጓዙ ይመስለኛል። ልክ እንደዚህ አይነት ችግሮችን ስትፈታ በወንዝ ውስጥ እንደ መራመድ ማለት ነው። በባዶግህ እንዴት ነው? በባዶ እግር ስትሄድ ጠጠሮች አሉ እና እነዚን ጠጠሮች ስትረቅ ግህን እንዳይቆርጠው የተጠነቀቅ፣ ግን እርምጃን ወደፊት ወደፊት የማድረግ በዘዴ እና በትዕግስት መሄድን ይጠይቃል። እዛ የምትፈልገው ደረጃ ለመድረስ እንደሚመስለኝ የዛ አካባቢ ችግር ከረጅም ዓመት የቆየ ስለሆነ እነዚህን ጠጠሮች የመርገጥ ሁኔታን በደንብ ምናቤ አይበታለሁኝ እና እንደዛ እየተራመዱ እንደሆነ ይሰማኛል። ጥንቃቄ የተሞላው ትዕግስት የታከለበት እና ዘላቂ መፍትሄ ለማግኘት የሚያዳርስ መንገድ ነው የሚከተሉት። አይ መከተል ያለባቸው ትክክል እያ ነው ነው የሚታየ እንደዛ እየተደረገ ይመስለኛል አቶ ይልማ። እንዲህ ያለው ውጥረት ውስጥ አሁን የምንነጋገርበትን የመሰለ ከጊዜያዊ ሁኔታ አለፍ ብሎ የሚታዩ በተለይ በዚህ መጽሐፍ በጥልቀት የተመለከቷቸው ከባላንጣ ጋር ተቀናቃኝ ተደርጎ ከሚታሰብ ወገን ጋር አብሮ መስራት የሚበልጥ አላማን መያዝ በብልሃትም በጥበብም የተነሱት በጣም የሚማርኩ አድማጮቻችን ቀደም ባለው ትረካ ውስጥ ተከታትለውታል። ይህን የመሰለው ሀሳብ ፋታም የሚጠይቅ ይመስላል። ይልቁንም ዛሬ ያለበት ሁኔታ የዜናውን ሁኔታ ተከትለን ብንመለከት ውጥረቱ ያየለ እና ለሌሎች ነገር ትንፋሽ የከለከለ በሚመስልበት ተቀናቃኝን ወደ ራስ ማቅረብ በዚህ ጊዜም አስፈላጊነቱን መገመት ይቻላል። ይቻላል ወይ ግን በተግባር ብለው ያስባሉ። የአደጋ ጉዳይ፣ ሌሎች ሁኔታዎችን የሚቀይሩ ስጋት የሚፈጥሩ ሁኔታዎችም ከግምት ይገባሉ እና ልክ ነው። ትዕግስት ብለናል። ትዕግስት ስላለን ችግሮችን አንፈታም። ከእኛ ፍላጎቱ ውጭ ከእኛ አቅሞች የሚከናወኑ ነገሮች በዙሪያችን ሁልጊዜ ይኖራሉ፣ እና አንዱ የመሪ ብቃት የሚታየው ሰላምን መደራደርን እያሻ ነገር ግን ሀገር በረጅሙ ጊዜ አደጋ ውስጥ የሚጥል ሁኔታ እንዳይፈጠር ጦር ቢጀመር፣ ጦር ቢነሳ፣ ሁከት በሰፊው ቢስፋፋ፣ ለዚያ የሚያስፈልገውን የጦር ዝግጅት የመከላከያ ዝግጅት የደህንነት ዝግጅት ጎን ለጎን ማካሄድ አለበት። ሰላምን ስለፈለግክ ብቻ ሰላም ነው መንገዴ ብለህ መሄድ አትችልም። ምክንያቱም ሰላምና ብጥብጥ ሁልጊዜ በፊትና በጀርባ ያሉ አይነት ነገሮች ናቸው እና ከዚህ አንጻር ስናየው ዝግጅት አስፈላጊ ነው። አይሆንም ማለት እንትን ሊሆን ይችላል በሚለው እየተዘጋጀ ነገር ግን እስከ መጨረሻው በዚህ መንገድ መሄድ ያስፈልጋል እና የአሜሪካን ልምድ ለምሳሌ ብናኝ አሜሪካ ውስጥ አብርሃም ሊንከን ከዛ ቀውስ ውስጥ ሊወጣ የቻለው በምንድን ነው? ዙሪያውን የከበቡት ሰዎች ከልዩ ልዩ አቅጣጫ ሀሳብ ሊያፈልቁ የሚችሉ ናቸው እንጂ ልክነህ ልክነህ ልክነህ የሚሉት አይደሉም። እንዲያውም እሱ ስብሰባ ላይ እርሶ ባሉት መሰረት ካለ እንዴ ለምንድን ነው እርሶ ባሉት መሰረት የምትለይ እና የኔ ሀሳብ የምትደግፈው አንተን እኮ ዚህ የቀጠርኩህና ያመጣው ሌላ ሀሳብ እንድትሰጠ የኔን ሀሳብ ቻለ የሚ ታደርግ ነው ይላቸው ነበር። በዚህ አይነት የአሰራር መዋቅር ውስጥ የሚስማሙ ሰዎችን ሳይሆን የማይስማሙ ሰዎችንም አካተህ ከባላንጣዎችም ውስጥ ቢሆን በአጠቃላይ አቋማቸው ላይ ጽኑ የሆኑ በሀገር ደህንነት ላይ፣ በሀገር አንድነት ላይ የጠነከሩ እስከሆኑ ድረስ ሌሎች የማይስማሙበት ጉዳይ እስካለ ድረስ እነሱን ውስጥ አስገብተህ መስራትን ልክ እንደ ሀይል መቁጠር ያስፈልጋል። እጅግ በጣም በጣም ወሳኝ ነው እሱ። በማግለል የሚገኝ ነገር የለም። በማቅረብ እና በመነጋገር ነው። በደም ሳሳው ባህልን፣ ልማድን በሙሉ ጠቅሎ ማቅረብ ቢያስቸግርም ብዙ የተለመደ አይደለም። የምናውቀው ባላንጣዎች የሚፈላለጉበትን አመራር ወይም ያስተዳደር ባህል ነው የታዘብ ነው እና በቀደሙት ስርአቶች ውስጥ መለስ ብለን ብንመለከት ይህን እንግዳ ባህል ምናልባትም አዲሱ ጠቅላይ ሚኒስትር በሳቸው ቋንቋ መደመር የሚሉት መቻቻልና ፍቅርን ማስቀደም የሚሰብኩት እንደመሆኑ አዛምደን ልናየው ምድል ይሰጣል። ይሁን እንጂ የተለመደ አሰራር እንዳለ መሆኑ የአንድ መሪ ብቻ ሳይሆን ስር የሰደደውንም ባህል መታገል መጋፋት የሚጠይቅ እንደመሆኑ ተግባራዊነቱን ተጨባጭነቱን እንዴት ያዩታል? ተመራጭነቱን ጥያቄ ውስጥ አናስገባ። አሁን ከአቶ ይልማ ጋር የጀመርነው ወጋችን አልተቋጨም። በቀጣይ ፕሮግራማችን እንመለስበታለን። ለአሁኑ ግን እንግዳዬን አቶ ይልማ አዳሙን ለጊዜያቸው አመሰግናለሁ። እግዜር ይስጠልኝ።